ፎሬን ሰርቪስ ኢንስቲትዩት አምሀሪክ ቤዚክ ኮርስ ዩኒት ትዌንቲ ናይን ቤዚክ ሴንቴንስስ ፎር ለርኒንግ። ወይዘሮ ጥሩ ነሽ ከሀገርሽ መቼ መጣሽ? አንድ ሳምንት ያህል ሆኖኛል። አንተስ? ወላጅ እኔ ረጅም ጊዜ ሆኖኛል። ለመሆኑ የእኔም ወላጆች ታውቂያቸዋለሽ? እንዴታ ተቀራረበ መቀራረብ ይቀራረባል እንዴታ ለምን አላውቃቸውም እንዲያውም ያንተና የእኔ ወላጆች በጣም የተቀራረቡ ወዳጆች መሆናቸውን ረሳህ ዘነጋ፣ መዘንጋት፣ ይዘነጋል። ዘንግቸው ነው። ለመሆኑ ከተማው እየተሻሻለ ሄዷል? አሮጌ መፍረስ? አዎ፣ በጣም እንጂ የምታውቃቸው አሮጌ ቤቶች ሁሉ ፈርሰው አዳዲስ ቤቶች ተሰርተዋል። በትምህርት ቤታችን አጠገብ የነበረው ቆሻሻ ሰፈር ፈርሷል። ተጫወተ መጫወት ይጫወታል። ሜዳ መጫወቻ ሜዳ። አዎ፣ እሱ ፈርሶ ለተማሪዎች መጫወቻ ሜዳ ሆኗል። የከተማው መንገዶች አሁን ንጹሕ ሆነዋል። አዎ ጨለማ የነበሩት መንገዶች በኤሌክትሪክ ብርሃን አጊጠዋል። ወይዘሮ ጥሩነሽ ከአገርሽ መቼ መጣሽ? አንድ ሳምንት ያህል ሆኖኛል። አንተስ? እኔ ረጅም ጊዜ ሆኖኛል። ለመሆኑ የኔን ወላጆች ታውቂያቸዋለሽ እንዴታ ለምን አላውቃቸውም እንዲያውም ያንተና የእኔ ወላጆች በጣም የተቀራረቡ ወዳጆች መሆናቸውን ረሳህ ዘንግቸው ነው ለመሆኑ ከተማው እየተሻሻለ ሄዷል? አዎ በጣም እንጂ፣ የምታውቃቸው አሮጌ ቤቶች ሁሉ ፈርሰው አዳዲስ ቤቶች ተሰርተዋል። በትምህርት ቤታችን አጠገብ የነበረ ቆሻሻ ሰፈር ፈርሷል። አዎ፣ እሱ ፈርሶ ለተማሪዎች መጫወቻ ሜዳ ሆኗል። የከተማው መንገዶች አሁን ንጹህ ሆነዋል። አዎ፣ ጨለማ የነበሩት መንገዶች በኤሌክትሪክ ብርሃን አጊጠዋል ፎር ወይዘሮ ጥሩነሽ ከሀገርሽ መቼ መጣሽ? አንድ ሳምንት ያህል ሆኖኛል። አንተስ? እኔ ረጅም ጊዜ ሆኖኛል። ለመሆኑ የእኔም ወላጆች ታውቂያቸዋለሽ? እንዴታ፣ ለምን አላውቃቸውም? እንዲያውም ያንተና የእኔ ወላጆች በጣም የተቀራረቡ ወላጆች መሆናቸውን ረሳህ? ዘንግቸው ነው። ለመሆኑ ከተማው እየተሻሻለ ሄዷል? አዎ በጣም እንጂ፣ የምታውቃቸው አሮጌ ቤቶች ሁሉ ፈርሰው አዳዲስ ቤቶች ተሰርተዋል። በትምህርት ቤታችን አጠገብ የነበረው ቆሻሻ ሰፈር ፈርሷል? አዎ፣ እሱ ፈርሶ ለተማሪዎች መጫወቻ ሜዳ ሆኗል። የከተማ መንገዶች አሁን ንጹሕ ሆነዋል? አዎ፣ ጨለማ የነበሩት መንገዶች በኤሌክትሪክ ብርሃን አጊጠዋል። እዚህ እንደ ተኙ ማን ነገረህ? ወንድሜ ነገረኝ። ለከበደ አንድ ሳጥን እንቁላል እንደሰጠሁት ታውቃለህ? የለም፣ አላውቅም። ጠመኔ የት እንዳለ ታውቃለህ? አዎ፣ አውቃለሁ። አባትና እናቷ ከኔ ጋር እንደሚኖሩ ነገርኋት። አዎ፣ ነገርኋት። ፈጣውን መቼ እንዲያጥበው ትፈልጋለህ? አሁን እንዲያጥበው እፈልጋለሁ። ልብሱ በጣም ንጹሕ እንዲሆን ትፈልጋለህ? አዎ፣ በጣም ንጹሕ ይሁን። እዚህ ቤት ውስጥ ድሃ ሰው እንዳለ ማወቅ የሚፈልግ ማን ነው? አቶ ከበደ ነው። ሳይነግርህ በድንገት እንዲመጣ ትፈልጋለህ? የለም፣ አልፈልግም። መኪናህን እንዲነዳው ትፈቅድለታለህ? አዎ፣ እፈቅድለታለሁ። እጁን በፎጣው እንዲያደርቅ ነገርኸው? አዎ፣ ነገርሁት። አባቷ ሰፊ እርሻ እንዳለው፣ ከየት ሰማችሁ? ወንድሟ ነገረን። ወፍራም እንደሚሆን ታውቅ ነበር? አዎ፣ አውቅ ነበር። እንደሚመጣ ነግሮሃል? አዎ ነግሮኝ ነበር። ወደ አገሩ ሲመለስ እዚህ እንደሚያርፍ ነገረህ? አዎ ነገረኝ። ቁልፉን እንዲያመጣው ነገርኸው? የለም አልነገርሁትም። ምግቡ የት እንዲበላ ትፈልጋለህ? እዚህ እንዲበላ እፈልጋለሁ። አባትና እናትህ እንደሚመጡ ትነግረኛለህ? አዎ፣ ነግርሃለሁ። ስኒውን ጠረጴዛ ላይ እንዲያስቀምጠው ነገርኸው? አዎ፣ ነገርሁት። ፊቱን በሳሙና እንዲታጠብ ልንገረው አዎ ንገረው በድንገት እንደ መጣ ታውቃለህ አሁን እንደ መጣ አውቃለሁ ብርሃን ቢሆን ወደ ቤቱ ትሄዳለህ አዎ ሄድ ይሆናል ሽማግሌው ቤት እንደ ገባ ቡና ሰጠኸው አዎ ሰጠሁት ሰውየው እንደ ገባ መደነስ ጀመረ የለም አልጀመረም ጥሩነሽን እዚህ እንዳለች ጠየቃችኋት አዎ ጠየቅናት አልማዝን አዲስ አበባ ውስጥ እንዳያችኋት ለአባቷ ነገራችሁት አዎ ነገር ነው። ተማሪዎች እንደመጡ ትመጣለህ? አዎ እመጣለሁ። ገንዘብ እንዳገኛችሁ የት መሄድ ትፈልጋላችሁ? ወደ ካናዳ መሄድ እንፈልጋለን። ከአዲስ አበባ መቼ ተመለስክ? ለማን እንዳየሁት ተመለስኩ። ሰዎቹን መቼ አያችኋቸው? ማረፊያ ቤት ውስጥ እንደ ገቡ አየናቸው። ስራችሁን እንደ ፈጸማችሁ ቡና ትጠጣላችሁ? አዎን፣ ጠጣለን። ተማሪዎች ቡና እንደ ቆሙ ጠጡ? አዎን፣ እንደ ቆሙ ጠጡ። ልጆች ካባታቸው እንደተሰናበቱ የት ሄዱ? ወደ እናታቸው ሄዱ። አሮጌው መኪና ጋራዥ ውስጥ እንዳለ አዲስ መኪና ገዙ? አዎ ገዙ። ገንዘብ ያላገኘህበት ምክንያት ለምንድን ነው? ስላልሰራሁ ነው። የለማን ወላጆች የምትጠይቅበት ምክንያት ለምንድን ነው? ጠይቅልኝ ስላለኝ ነው። ወንድምህ ወደ አሜሪካ የሄደበት ምክንያቱ ለምንድን ነው? ምክንያቱ ትምህርት ስለፈለገ ነው። ትናንት ማታ ጊዮን ሆቴል ለምን ሄዳችሁ? መደነስ ስለፈለግን ነው። አስተማሪው ትናንት ለምን አልመጣም? ምክንያቱ ስለዘነጋው ነው። እዚህ ቤት የመጣችሁበት ምክንያት ለምንድን ነው? ምክንያቱ አንተን ለማየት ስለፈለግን ነው። ለምን እቤት አልገባህም? ጨለማ ስለሆነ ነው። ለማና ባለቤቱ ለምን አብረው አልመጡም? ምክንያቱ ስለ ተለያዩ ነው። መኪና ለምን ቀይ ቀለም ቀባሃት? ቀይ ቀለም ስላስደሰተኝ ነው። አስተማሪውን ለምን ትፈልጋላችሁ? ምክንያቱ መሰናበት ስለፈለግን ነው። አሜሪካውያን አማርኛ ለምን ይማራሉ? ምክንያቱ በጣም ጠቃሚ ስለሆነ ነው። አሁን ወደ ሆቴል መሄድ ለምን ትፈልጋላችሁ ምሳ ለመብላት ስለፈለግን ነው። አሁን ወደ ቤታችሁ መሄድ የፈለጋችሁ ለምንድን ነው? ምክንያቱ ስራችንን ስለፈጸምን ነው። ብዙ ተማሪዎች ለምን ስለ እርሻና ስለ መሐንዲስነት ይማራሉ? በጣም ጠቃሚ ስለሆነ ነው። እነዚህ ሰዎች ለምን እዚህ መጡ? ስለ ተጋበዙ ይመስለኛል። ናሬቲቭ ድርሰት። አቶ ለማ ስለ ልጁ ጤንነት ጠየቃት። ሳጥኑ ከባድ ነው። ሸክሙን ወደ ቤቱ ወሰደ። ትልቅ ኃላፊነት ያለበት ስራ አለኝ። አቶ ከበደ አገሩን ያገለግላል። አገለገለ። ማገልገል። ወደ ሲኒማ ለመሄድ ከበደና ጥሩነሽ ተቀጣጠሩ። መቀጣጠር ይቀጣጠራሉ። አቶ ለማና ወይዘሮ ጥሩነሽ በተለያዩ በሁለት ዓመታቸው ዋሽንግተን ውስጥ ስለ ተገናኙ በጣም ደስ አላቸው። አቶ ለማ ወላጆቹን በጣም ስለሚወዳቸውና ስለ ጤንነታቸው ማወቅ ስለ ፈለገ ወዲያውኑ ስለ እነሱ ጠየቃት። እሷም ከመነሳቷ በፊት እንደ ጠየቀቻቸውና ደብዳቤም እንዳመጣችለት ነገረችው። አቶ ለማም በጣም ደስ አለውና ስለ ሌላ ነገር መጠየቅ ጀመረ። ከጥያቄዎቹ አንዱ ስለ አገሩና ሕዝቡ ኑሮ መሻሻል ነበር። ወይዘሮ ጥሩነሽም በጣም እንደ ተሻሻለ ስትነግረው በጣም ከፍ ያለ ደስታ ተሰማው። አቶ ለማ አንድን አገር ለማሻሻል ከባድ ሸክም መሆኑን ስለሚያውቅ ኃላፊነቱን የወሰዱትን ሰዎች በጣም አመሰግናቸው ወይዘሮ ጥሩኖሽም በምስጋናው ተስማማች ከዚያ በኋላ ሁለቱም ወደ አገራቸው ተመልሰው ሕዝባቸውን ማገልገል ግዴታቸው መሆኑን ተነጋገሩና ለማታ ጊዮን ሆቴል ድረስ ተቀጣጥረው ተለያዩ ጥያቄዎች አቶ ለማና ወይዘሮ ጥሩኖሽ ከየት አገር ናቸው አቶ ለማ ወደ አሜሪካ መቼ መጣ? ወይዘሮ ጥሩነሽስ መቼ መጣች? ወይዘሮ ጥሩነሽ የት አረፈች? ሁለቱ ሰዎች ስለ ምን ተጨዋወቱ? አቶ ለማ በመጀመሪያ ስለ ምን ጠየቃት? ጥሩነሽ ለአቶ ለማ ምን አመጣችለት? ሁለተኛ ጊዜ ምን ጠየቃት? እሷስ ምን መልስ ሰጠችው? ስለ አገሩና ሕዝቡ መሻሻል ምን ነገረችው? ወደ አገራቸው ተመልሰው ምን መስራት ይፈልጋሉ? አቶ ለማና ጥሩነሽ ለመገናኘት ቀጠሮ የት አደረጉ? አቶ ለማ ወይዘሮ ጥሩነሽን ከጠየቃት ጥያቄዎች አንዱ ምን ነበር? ለጥያቄው ምን መልስ ሰጠችው? This is the end of Unit 29.